ወጣቱ በሕይወቱና በደሙ ያመጣውን ለውጥ ለማስቀጠል ዘብ መቆም አለበት ሲል የመላ ኢትዮጵያ አንድነት ድርጅት መኢአድ አሳስቧል። በዜጎች ላይ አደጋ ከመድረሱ በፊት መንግሥት በቂ የደህንነት ጥበቃ እንዲያደርግላቸውም ጠይቋል። መለስካቸው አማ ተጨማሪ አለው። የመላ ኢትዮጵያ አንድነት ድርጅት መኢያድ ዛሬ ባወጣው መግለጫ ያተኮረው በዜጎች ደህንነት መጠበቅና በመንግሥት ኃላፊነት ላይ ነው። አሁን ባለው ተጨባጭ ሁኔታ መንግሥት የዜጎችን ደህንነት መጠበቅ አልቻለም የሚል ርዕስ ያለው የድርጅቱ መግለጫ በኢትዮጵያ ሕዝብና ለውጥ ፈላጊ ኃይሎች የሕይወት መሥዋዕትነት የተገኘውን ለውጥ ለመቀልበስ ጸረ ኢትዮጵያ ቡድኖች ሰላም ለማደፍረስ፣ ሀገር ለማፍረስ እየሠሩ ናቸው ይላል። ይህ የሚታወቅ ቢሆንም መንግሥት ለዜጎች የሚያደርገው ጥበቃ ጠንካራ ባለመሆኑ ዜጎች በሕይወት የመኖር መብታቸውን አጥተው አሰቃቂ ጥቃት የተፈጸመባቸው ሲሆን በአያሌ ዜጎቻችን ላይ የዘረፋና ድብደባ፣ ዛቻ፣ ሌሎችም ኢሰባዊ ድርጊቶች የተፈጸሙባቸው ነው ብሏል። ሰሞኑን በቡራዩ የተፈጸመውን በመንተራስ የጸጥታ ኃይሉ ድክመት እንደነበረው የመያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ተጨማሪ መብራሪያ ሰጥተዋል። የጸጥታ ኃይሎችን በተመለከተ እኔ በዚህ አጋጣሚ ማንሳት የምንፈልገው ነገር ምንድን ነው? በቴሌቪዥን ብቅ እያሉ ልቅሶ እንዲደርሱ አይደለም የምንፈልገው፣ ለህዝቡ መርዶ እንዲነግሩ አይደለም የምንፈልገው፣ ህዝቡን ከጥቃት እንዲከላከሉለት ነው የምንፈልገው፣ የመኖር መብቱን እንዲያረጋግጡለት ነው የምንፈልገው። አርብ፣ ቅዳሜ፣ ሐሙስ፣ ሮብ ወደኋላ ጨምረን ስናይ የጸጥታ ኃይሎቻችን ህዝቡን ሳይሆን ራሳቸውን ነበር የሚጠብቁት ማለት ነው። እያሉ ነው እየተገደለ ያለው ህዝብ፣ እያሉ ነው እየሞተ ያለው መንግስት እያለ፣ የጸጥታ ኃይል እያለ፣ እያንዳንዴ እርግጥ ሪፎርም አስቸጋሪ ነው። ሪፎርም ግን ህዝብ የሚጨርስ አይደለም። የመዋቅር ለውጡ ሌላውን፣ የመስራቱ አቻችሎ የማለፉ ሪፎርም አስቸጋሪ ሊሆን ይችላል፣ ትክክል ነው። ህዝብ ግን በማንነቱ ህዝብን የሚጨርስ ሪፎርም አይደለም። ይሄን የሚያደርጉ ሰዎችን ደግሞ በጉያቸው ያሉ ከኛ በላይ መንግስት ራሱ ያውቃቸዋል። የማያድ መግለጫ አክሎም የሀገሪቱ ወጣት አሁን ለተጀመረው ለውጥ ዋነኛ ተጠቃሽ የህብረተሰብ ክፍል እንደሆነ እውቅናውን ይሰጣል። ለለውጡ ደማቸውን ያፈሰሱ፣ አጥንታቸውን የከሰከሱ፣ ውድ ህይወታቸውን የሰጡ፣ አገራችንን ከጥፋት የታደጉ የቁርጥ ቀን ልጆች ወጣቶች በተለይም ፋኖችና ቄሮዎች ናቸው ይላል። ቀጠል አድርጎ ግን ዋጋ የከፈላችሁለትን ለውጥ ለማዳፈን ስርዓቱ ወልዶ ያሳደጋቸው ደም የማፍሰሳ አባዜ የተጠናወጣቸው እኩይ ምግባርን ክብራቸው ያደረጉ በስማችሁ የሚነግዱ ቅጥረኞችን ለይቶ በማውጣት ለውጡን ለማስቀጠል ዘብ መቆም ያስፈልጋል ብለን በጽኑ እናምናለን ብለዋል። በመጨረሻም መንግሥት ግዴታቸውን ባልተወጡ የጸጥታ ኃይሉ አባላት ላይ ተገቢና ሕጋዊ እርምጃ እንዲወስድ፣ ለተፈናቀሉ ወገኖች ሁሉ አስፈላጊው እርዳታ እንዲደረግላቸው ምያድ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ